the America dem's radio tabernacle somali region of course is a slightly different የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ሕግ የለም። እኛ ካነጋገርናቸው ሰባ የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት አራቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች በሶማሌ ክልል ያሉ ከፍተኛ የመንግሥት ባለሥልጣናትም በሙሉ ተጠያቂ ሊሆኑ ይገባል ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዚደንት አብዲ አሌ ድረስ ተጠያቂ ናቸው። የዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት የሂዩማን ራይትስ ዋች የአፍሪካ ጉዳይ አጥኚ ፌሊክስ ሆን ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ብፍላይ ድማ 17 ዓመት ኣብ ብጣዕሚ ዳይናሚክ ዝኾነ ለውጡ ዝነበረ ህዝቢ ዓደኒ የለውጥ ሁኔታ ከጊዜ ወደ ጊዜ ይቀያራል። እንጂ በተለይ በ17 ዓመታት በጣም ከፍ ባለ ዳይናሚክ የሆነ ለውጥ ያለ ህዝብ ነው። አሁን አዲስ ለውጥ የሚያይበትና የሚሰማበት ለውጥ ጨራሽ የለም። የህወሓት ስራ አስፈጻሚ ኮሚቴ አባልና የድርጅቱ ጽህፈት ቤት ኃላፊ አቶ አለም ገብረ ዋሃድ ናቸው። የዚህንም ዝርዝር ይዘናል። አድማጮች በዜና መጽሄት ክፍለ ጊዜ ይቀርባል። በወቅታዊ አነጋጋሪ የአገሪቱ ፖለቲካ ጉዳዮች ዙሪያ ያተኮረ ውይይት ኢትዮጵያውያን ቆየት ብሎ ከሚቀርቡት ዝግጅቶች ውስጥ ነው። ሐሙስ ሰኔ 28 2010 ዓ ም ጤና ያስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን የምሽቱ አስተናጋጆች አሉላ ከበደና ቆንጂት ታየንን ሌሎች በርከት ያሉ ዘገባዎችና ቅንብሮችን ይዘን እናስተናግዳችኋለን። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ስኪፕ ሲስክ ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። አሁን የዓለም ዜና። የኢትዮጵያ ፓርላማ ዛሬ ባስተላለፈው ውሳኔ የአርበኞች ግንቦት ሰባትን፣ ኦነግን፣ ኦብነግን ከሽብርተኛ ድርጅቶች ዝርዝር ሰርዟል። እርምጃው ሰላማዊ የፖለቲካ ትግልን እንደሚያበረታታም ተነግሯል። መለስካቸው አመሃ ዝርዝሩ ልኳል። በሦስቱ ድርጅቶች ላይ ተጥሎ የነበረውን የአሸባሪነት ፍረጃ የሚኒስትሮች ምክር ቤት ቀደም ሲል እንዲነሳ ወስኖ የነበረ ሲሆን የኢትዮጵያ ተወካዮች ምክር ቤት ውሳኔውን እንዲያጸድቀው በዚሁ ሳምንት ውስጥ ልኮታል። ፓርላማው ዛሬ ባካሄደው ስብሰባ የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ እና የአርበኞች ግንቦት ሰባት ተጥሎባቸው የነበረው የአሸባሪነት ፍረጃ ተነስቶ ከአሸባሪ ድርጅቶች ዝርዝር እንዲሰረዙ የቀረበለትን የሚኒስትሮች ምክር ቤት ውሳኔ በሙሉ ድምፅ አጽድቆታል። ውሳኔው በሀገሪቱ የሚደረገውን ሰላማዊ የፖለቲካ እንቅስቃሴ እንደሚያጠናክረው ታምኗል። አንዳንድ የፓርላማው አባላትም ከዚሁ ጋር የተያያዘ አስተያየት ሰጥተው ነበረ። ስለምህዳሩ ማስፋት ነው። ዲሞክራሲን ሞር ሪጅቭኔት የማድረግ ጉዳይ ስለሆነ ከዚህ አንፃር አይቶ በሰላማዊና በህጋዊ መንገድ መምራት ለህዝብም ሰላም መፍጠር የሚቻልበትን ምህዳር እየፈጠረ ያለ ጉዳይ ስለሆነ እጅግ ጠቃሚ በመሆኑ በዚሁ መልክ ብንወስደው ጥሩ ነው የሚል ሀሳብ ነው ያለኝ። አመሰግናል ፓርላማው የመጪውን ዓመት ማለትም የ2011ን የሀገሪቱ ባጀት እንደሚያጸድቅም ይጠበቃል። በነገ ዕለት ፓርላማው እንደሚያጸድቀው የሚጠበቀው ይህ የሀገሪቱ በጀት 346.9 ቢሊዮን ብር እንደሆነም ታውቋል። ይህም ዘንድሮ ከነበረው በጀት በ36 ቢሊዮን ብር ያህል ከፍ ያለ ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሶማሌ ክልል ኦጋዴን በተባለው እስር ቤት ሰዎች በዘፈቀደ እየታሰሩ እጅግ አሰቃቂ ተግባር ይፈጸሙባቸዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋቾች ድርጅት ሁማን ራይትስ ዋች ዛሬ ባወጣው ሪፖርት አስታወቀ። በዚህ በማይቋረጥ ባለው የመብት ጥሰት ውስጥ የመንግስት ባለስልጣናት እጃቸው አለበት ይላል የሁማን ራይትስ ዋች የአፍሪካ ጉዳዮች አጥኚ ፊሊክስ ሆርን። ጠቅላይ ሚኒስትር ዶክተር አብይ አህመድ በተፈጸሙት በነኝህ ዘግናኝ የመብት ጥሰቶች ላይ ምርመራ እንዲጀመር በአስቸኳይ ትእዛዝ መስጠትና የክልሉ የጸጥታ አካላትና የመንግስት አመራሮችንም ተጠያቂ ማድረግ ይገባቸዋል ነው ያለው። የሶማሌ ክልል መንግስት ሪፖርቱ ከእውነት የራቀ ነው ሲል አስተባብሏል። በአብይ ርዕሳችን ዝርዝሩን እናቀርባለን። ኢትዮጵያ ባለፉት አስራ ሰባት ዓመታት በጣም ከፍ ያለ እድገት አስመዝግባለች። አሁን ህዝቡ አዲስ ለውጥ የሚያይበትና የሚሰማበት ሁኔታ የለም አሉ አንድ ከፍተኛ የሕዝባዊ ወያነ ሓርነት ትግራይ ባለስልጣን የህወሀት ሊቀመንበርና የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል እና የህወሀት ስራ አስፈጻሚ ኮሚቴ አባል የድርጅቱ ጽሕፈት ቤት ኃላፊ አቶ አለም ገብረ ዋህድ። ባለፈው ማክሰኞ ከትግራይ ጋዜጠኛ የኪነ ጥበብና የማስታወቂያ ባለሙያዎች ጋር በወቅታዊ የኢትዮጵያ ፖለቲካ ላይ ባደረጉት ውይይት ነው ቀደም ያለውን የተናገሩት። አቶ አለም ገብረዋህድ ኢህአዴግ በመንታ መንገድ ላይ ነው፣ አበቃለት ብለን ተስፋ ከምንቆርጥ ከድርጅቱ ጋር ሆነን እንታገላለን ማለታቸው ተጠቅሷል። ድርጅቱን ወደ ጎን የመተው አዝማሚያና ፈላጭ ቆራጭ አመራር በኢትዮጵያ እያደገ ነው ሲሉም አክለዋል። አንድ ቀን በፈጀው ውይይት በአንድ ሺ አምስት መቶ የሚገመቱ ተሳታፊዎች እንደተገኙ ተገልጿል። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። በሌላ የትግራይ ዜና፣ በአማራ ክልል ኦሮሚያ ልዩ ዞን በከሚሴና ባቲ ከተሞች ከአንድ ሳምንት በፊት የትግራይ ተወላጆች ጥቃት እየደረሰባቸው መሆኑ መዘገቡ ይታወሳል። አራት አባላት ያሉት አንድ የትግራይ ክልል ቡድን ወደ ከተሞቹ ተልኮ አጣርቶ መመለሱ ተገልጿል። ቡድኑ ዛሬ መቀሌ ውስጥ በሰጠው ጋዜጣዊ መግለጫ ባቲ ላይ የአካል ጉዳትና የንብረት ዝርፊያ ተካሂደዋል ነው ያለው። በዚህም ላይ ቆየት ብሎ ዘገባ ይኖረናል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ዛሬ ወደ ሰሜን ኮሪያ ተጉዘዋል። አላማው የዚህ የጉዟቸው ማለት ነው የዚያች ሀገር የኒውክሌር መርሃ ግብር ለማስቆም ውይይቱን ለመቀጠል ነው። የሰሜን ኮሪያ መሪ ኪም ጆንግ ኡን ለኒውክሌር ግንባታ መርሃ ግብራቸው የሚሆን መሰረተ ልማት መገንባታቸውን ቀጥለውበት ታል የሚሉ የዩናይትድ ስቴትስ የስለላ ግምገማዎችን የያዙ ሪፖርቶች በወጡበት በአሁኑ ወቅት ነው ማይክ ፓምፔዮ ወደዛ የተጓዙት። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን በቅርቡ ሲንጋፖር ላይ ባደረጉት ውይይት ኪም የኮሪያን ልሳነ ምድር ከኒውክሌር ነጻ ለማድረግ የገቡትን ቃል ተግባራዊነት እንዲከታተሉ ትራምፕ ለሚኒስትር ፓምፔዮ ኃላፊነት ሰጥተዋል። ሚኒስትሩ ለሁለት ቀናት ውይይት ለማድረግ ነገ አርብ ነው ፒዮንግያንግ ይገባሉ ተብሎ የሚጠበቀው ሚኒስትሩ ሰሜን ኮሪያን ሲጎበኙ በዚህ የአውሮፓውያን አመት ሶስተኛ ጊዜያቸው ሲሆን ፒዮንግያንግ ላይ ሲያድሩ ግን የመጀመሪያ ጊዜያቸው ነው የሚሆነው ቻይና ወደ ዩናይትድ ስቴትስ በምትልካቸው ምርቶቿ ላይ የተደነገጉትን የቀረጥ ክፍያዎች ተቃውሞ አጠንክራ ገፍታበታለች። ቀረጡ ተግባራዊ ሲሆን እኛም ሳንል ሳናድር አጻፋውን እንመልሳለን ስትልም አስጠንቅቃለች። የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ከስምንት መቶ በሚበልጡ ወደ 34 ቢሊዮን ዶላር የሚገመቱ ከቻይና የሚገቡ ምርቶች ላይ የ25 ከመቶ ቀረጥ ለማስከፈል ያወጡትን እቅድ በዋሽንግተን ሰዓት ከነገ አርብ እኩለ ሌሊት ጀምሮ ተግባራዊ ይሆናል ተብሏል። ከዩናይትድ ስቴትስ ጋር በሚከፈተው የንግድ ጦርነት ቻይና የመጀመሪያውን ጥይት አትተኩስም ያሉት የቻይና የንግድ ሚኒስትር፣ ይሁን እንጂ የሀገራችንና የሕዝባችንን ጥቅም ለማስጠበቅ አጻፋውን ከመመለስ ግን ሌላ አማራጭ አይኖረንም ነው ያሉት። ታይላንድ ውስጥ ጎርፍ ካጥለቀለቀው ዋሻ መውጫ ያጡትን አስራ ሁለት ታዳጊ ኳስ ተጫዋቾችና አንበላቸውን ለማውጣት ሩጫው እንደቀጠለ ነው። ሰራተኞች ከባድ ዝናብ ይጥላል የሚል ትንበያ ስላለ ልጆቹን ቀድመን ለማውጣት እየተሯሯጥን ነን እያሉ ነው። የክፍለ ሀገሩ አስተዳዳሪ በሰጡት ቃል ዝናቦ ከመጣሉ በፊት ምን ያህል ጊዜ እንዳለን ለማወቅ እየሞከርን ነው ብለዋል። ዛሬ በስፍራው የተሰማሩት የእርዳታ ሰራተኞች ወደ ዋሻው የሚያስገባ ሌላ መንገድ ይኖር እንደሆነ ፍለጋ ላይ መሆናቸው ነው የተዘገበው። ብሪታንያ ውስጥ አንድ ወንድና አንዲት ሴትን ያሳመመው የነርቮችን ስራ የሚያመሳቅል መርዝ ካሁን ቀደም ሰርጌይ ስክሪፖል የተባሉት የቀድሞ ሰላይና ሴት ልጃቸውን ካሳመሙ መርዝ ጋር ተመሳሳይ መሆኑን የብሪታንያ የሀገር ውስጥ ደህንነት ሚኒስትር አስታወቀ። ሰርጌይና ዩሊያ ስክሪፖል ሁለቱ ላይ የተገኘው መርዝ አይነት መሆኑን ነው ደርሰንበታል ያሉት ሚኒስትሩ ሳጅድ ዣቬድ። ከዚያው በእነሱ ላይ ጥቃት ከተፈጸመበት ላይ የተወሰደ ይሁን ወይም አይሁን ግን አልተረጋገጠም ብለዋል። ባለስልጣኑ ዶን ስተርገስና ቻርሊ ራውል ሰርጌና ልጃቸው ከተገኙበት ቦታ 14 ኪሎ ሜትሮች ርቀት ላይ ራሳቸውን ስተው ተገኝተዋል። የብሪታንያ የጸጥታ ሚኒስትር ቤን ዋለስ ለቢቢሲ በሰጡት ቃል መርማሪዎች በተጠቀሱት ሰዎች ላይ የደረሰው የመርዝ ጥቃት ቀደም ብሎ በመጋቢት ወር ከደረሰው ጋር የተያያዘ እንጂ እነሱን ሆን ብሎ ለማጥቃት የተፈጸመ እንዳልሆነ ያምናሉ ነው ያሉት። ከሩሲያ ጋር ምንም ግንኙነት የሌላቸውን ሰዎች ለመርዙ መጋለጣቸው ሳልስበሪ ከተማ ነዋሪዎች ላይ ስጋት ደቅኗል። የእሳቸው የሪፑብሊካን ፓርቲ አጋሮቻቸው በጉዳዩ ላይ በጥብቅ መከፋፈላቸው ቢታወቅም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ምክር ቤቱ የሀገሪቱን የኢሚግሬሽን ሕግ እንዲያሻሽል ዛሬ እንደገና ጠይቀዋል። ፕሬዝደንቱ ደግፋለው ያሏቸውን ረቂቆች ከአሁን ቀደም የተወካዮች ምክር ቤቱ ሁለት ጊዜ ውድቅ አድርጎባቸዋል። የዩናይትድ ስቴትስ የድንበር ጥበቃ ኃይሎች በህገወጥ መንገድ ሊገቡ የሚሞክሩ ፍልሰተኞችን የጥገኝነት ማመልከቻቸው ባይታይም ልክ ደጃችሁ ላይ እንደቆመ ሰው ሂዱ ብለው መመለስ አለባቸው ብለዋል ፕሬዚደንቱ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ክብልና ቆንጅ ታየነን በአለም ዜና የጀመረው ዝግጅታችን በ19ና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ ይሄ ሰልፍ በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ ትርጉም ያለው ይመስለኛል። ሕዝቡ የሚፈልገውን የሚልለት ሰው ሲያገኝ ያለምንም መቆጠብ እንደሚደግፍ አይተናል። ቀደም ብለን በመግቢያችን ባስተዋወቅ ነው፣ በኢትዮጵያ የፖለቲካ ተሃድሶ ጅምርና መሰናክሎች ፈተናና እድሎች ላይ ያተኮረ ውይይት የተወሰደ ነው። ተናጋሪው አቶ ብርሃነ ወዋ ከዋሽንግተን ዲሲ ናቸው። የቀድሞ የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዚዳንት የነበሩት ሁለት ኢትዮጵያውያን አቶ አበባው አያሌው ና ሙሐዘ ጥበባት ዲያቆን ዳንኤል ክብረት አብረዋቸው ይወያያሉ። በሁለተኛው አጋማሽ ጠብቋቸው። አሁን ወደ መጽሔቱ ረስ ኢትዮጵያ ባለፉት አስራ ሰባት ዓመታት በጣም ከፍ ያለ እድገት አስመዝግባለች። አሁን ህዝቡ አዲስ ለውጥ የሚያይበትና የሚሰማበት ሁኔታ የለም አሉ አንድ ከፍተኛ የህዝባዊ ወያነ ሀርነት ትግራይ ባለስልጣን፣ የህወሀት ሊቀመንበርና የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል እና የህወሀት ስራ አስፈጻሚ ኮሚቴ አባል የድርጅቱ ጽህፈት ቤት ኃላፊ አቶ አለም ገብረ ዋህድ ባለፈው ማክሰኞ ከትግራይ ጋዜጠኛ የኪነ ጥበብና የማስታወቂያ ባለሙያዎች ጋር በወቅታዊ የኢትዮጵያ ፖለቲካ ላይ ባደረጉት ውይይት ነው ቀደም ያለውን የተናገሩት። አቶ አለም ገብረ ዋህድ ኢህአዴግ በመንታ መንገድ ላይ ነው፣ አበቃለት ብለን ተስፋ ከምንቆርጥ ከድርጅቱ ጋር ሆነን እንታገላለን ማለታቸው ተጠቅሷል። ድርጅቱን ወደ ጎን የመተዋ አዝማሚያና ፈላጭ ቆራጭ አመራር በኢትዮጵያ እያደገ ነው ብለዋል። አንድ ቀን በፈጀው ውይይት ወደ 1500 የሚገመቱ ተሳታፊዎች እንደተገኙ ጠቅሶ አለም ፍስሀ ስለ ስብሰባው ዝርዝር ዘገባ አድርሶናል። ዶክተር ደብረጼን የሀገሪቱ ወቅታዊ ሁኔታ ማብራሪያ ከሰጡ በኋላ ተሳታፊዎች የተለያዩ ጥያቄዎችን መጠየቅ ጀምረዋል። ለውጥን አስመልክተው አቶ አለም ግብረ ዋህድ እንዲህ ብለዋል። ካብ ጊዜ ናብ ጊዜ ናይቲ ለውጢ ናህሪ ይቀያየር እምበር 27 ዓመት በፍላይ ድማ 17 ዓመት ኣብ ብጣዕሚ ዳይናሚክ ዝኾነ ለውጡ ዝነበረ ህዝቢ ዓደን እዩ የለውጥ ሁኔታ ከጊዜ ወደ ጊዜ ይቃያራል እንጂ በተለይ በ17 ባ ዓመታት በጣም ከፍ ባለ ዳይናሚክ የሆነ ለውጥ ያለ ህዝብ ነው። አሁን አዲስ ለውጥ የሚያይበትና የሚሰማበት ለውጥ ጨራሽ የለም። ኢህደግ አለወይ እንደሚታወቀው መንግሥቲ በድርጅት ነው የሚመራ። አሁን ያለ ወቅታዊ ሁኔታ ስናየው እንዴት ነው ኢህደግ እየመራ ነው ለሚለው ጥያቄ አሁኑም ኣትኣለም ዲላሉ ንግዜ በዓል ዝገምገሞ ኣብ መንታ መንገዲ እየ ዘለኹ ኢሉ ኢሃዴግ ኣብ መንታ መንገዲ እኒኹ ወይ ቅራና መንገዲ እኒኹ ኢሃደግ ለጊዜው ራሴ ገመገመው በመንታ መንገድ ነው ያለው ብለዋል። ስለዚህ ኢሃደግ ኣበቃለት ብለን ተስፋስ ከም እንቆርጥ ከስጋር ሆነን ለመታገል እንገደዳለን። ሌላው የሕገ መንግሥት መሸርሸር ይታያል። የዚህ አገር መሪ ድርጅት ነው። አሁን ድርጅት እየመራ ነው ወይ ድርጅት ወደ ጎን በመተው ፈላጭ ቆራጭ የሆነ መሄድ ነው ያለ ተብዬ ከተጠየቅኩ ለድርጅቱ ወደ ጎን እየመተው አካሄድ እያደገ ነው ያለ። የኢትዮጵያና ኤርትራ የሰላም ጉዳይ ተደጋግሞ ተነስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አፋር ላይ ከሰጡት መልስ ተያይዞ ከድንበር ሰራዊት እንዳይነሳ ስጋት አለን። ይህ ጉዳይ እንዴት ነው የምታዩት? ተብለው አቶ አለም አሁንም እንዲህ ይላሉ በቲ ዝተቐመጠ ናይ ኣልጀርስ ስምምዕነት መሰረት ኣብ መሰረታዊ ዘላቐ ሰላም መፍትሒ ከይተረኽበ ዝኾነ ይኹን ኃይሊ ክንቀሳቐስ እዩ ክላዓሊ ዝብል እውን ፍፁም ኣይንቕበሎን ፍፁም ኣይንቕበሎን በተቀመጠው የኣልጀርስ ስምምነት መሰረት ዘላቂ የሰላም መፍትሄ ሳይገኝ የሆነ ይሁን ኃይሊ ይንቀሳቀሳል ይነሳል የሚል ጭራሻ አንቀበለውም። ይህ አይሆንም። ስለዚህ እንዳላችሁ አይሆንም ብለን ስለማይጨረሽ ሁሉም ወጣት በንቀት መከታተል አለበት። የእኛ ሰላም ለአደጋ አጋልጠን ለሌላውን ሰላም የምንቆምበት ምክንያት ጭራሽ የለም። ሰላምና መረጋጋት ተፈጥሮ መተማመን ተፈጥሮ የተነሳ ሰራዊት ቢነሳ እኛ የሰራዊት መደብር ለመሆን ፍላጎት የለንም። በተለያዩ ምክንያት ከሕወሓት ወጥተው የነበሩ ታጋዮች ለምን አይመለሱም? በዚህ ሰዓት አጋዥ ሊሆኑ ስለሚችሉ ለምንስ ግማሽ መንገድ ሄደን አንቀበላቸውም? ዶር ደብርፅን ሲመልሱ ወፂኦ ዝነበሩ ዝበልኩሞ ኢላ ዓሊ ብዝተፈላለየ ንሕና ምዕዳም ጀሚርና ኢና ብ ዝተፈላለየ መንገዲ ወፂኡ ዝነበረ እዚ ግን ካብ ስግኣት ኣይኮነን ክላዓል ዘሎ ከድርታችን ወጥተው ስለነበሩ ታጋያጅ በተለያየ መንገድ ይነሳል እኛ በተለያየ መንገድ ጥሪ ኣድርገናል ይህ ግን ከስጋት ኣይደለም መነሳት ያለበት ኣሁን እየተከበብን ስለሆንን እነሱ መተው ልያዱንን ኣይችሉም የሆነ ሃይል መተው የለብንም። ግማሽ መንገድ ያላችሁ እኛም ለመቀበል ዝግጁ ነን። በርህ እኮ ይገባል። አረጋዊ ብርህ መሪያችን ነው የነበረ እዛ ሆኖ ምን ነበር ታቁታላችሁ። እመጣለሁ እስካለ ግን ለመቀበል ዝግጁ ነን። እዚህም አሉ የሚቀርቡና የማይቀርቡን እኛ ሁሉንም ለመቅረብ እየሞከርን ነው። በጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ተደጋግሞ የሚነሱ ቃላት አሉ። በተለይ የቀን ጅብ የሚለው። ስለዚህ በሙስና ጉዳይ እንዴት ናችሁ? አነቅዕዚና መሊስዋይ ተቀጥቀጥ እያ ዘላ ዓሰርተ ሻ ግዕዚና ናይ የቀንጅቦችውን ይበሃል የሙስናው መልሰዋል። አስር ጊዜ እየተቀጠቀጠች ነው ያለችው ሙስናው የቀንጅቦች የሚባል እናንተ ራሳችሁ ምንም ስጋት ማደር የለባችሁም። የሰረቁት ነገር አላቸው እንዴ ሊበቱንን ሊያዋርድን ነው የሚል ነገር መኖር የለበትም። እኛ ምንም የለንም ለመፈተሽም መኩረናል። ካለም ይጋለጣል እንጂ ተዋርደናል የሚባል ነገር የለም። እንደ የስራው ሰርቆ የደበቀን ካለ እኛም እናጋልጠዋለን። ተሸፋፍነህ መሄድ የሚባል ነገር አይደረግም። የሆነ ይሁን ይምጣ፣ ይፈተሽ ብለናል። በኢህአዴግ ሁሉም ይፈተሽ ግን የህወሓት አመራር ብቻ አይደለም የሚፈተሽ ማአት ሌባ አለ፣ በየአካባቢው የሚሰማ መፈተሽ ከሆነ ሁሉንም ነው። የቀንጅቦች ከሆነ የትግራይ የቀንጅቦች ብቻ አይደለም። የኦሮሞ የቀንጅቦች፣ የደቡብ የቀንጅቦች፣ የአንድ አካባቢ የቀንጅ የሚባል የለም። ይህ ውይይት ከጠዋቱ ሁለት ሰዓት ተኩል ጀምሮ ምሽት 12 ሰዓት አካባቢ ተጠናቀቀ። አለም ፍስሃ ለአሜሪካ ሬዲዮ የተጠናከረ ዘገባ ከመቀለ። አድማጮች አሁን ቀደም ብለን ወደ አስተዋወቅ ነው የዕለቱ አቢረስ እንሄዳለን። በሶማሌ ክልል ኦጋዴን በተባለው እስር ቤት ሰዎች በዘፈቀደ እየታሰሩ እጅግ አሰቃቂ ተግባር ይፈጸምባቸዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች ዛሬ ባወጣው ሪፖርት አስታውቋል። በዚህ በማይቋረጥ ባለው የመብት ጥሰት ውስጥ የመንግስት ባለስልጣናት እጅ አለበትም ይላል ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂማን ራይትስ ዋች የአፍሪካ ጉዳይ አጥኚ ፊሊክስ ሆርን። ጠቅላይ ሚኒስትር ዶክተር አብይ አህመድ በተፈጸሙት በእነኚህ ዘግናኝ የመብት ጥሰቶች ላይ ምርመራ እንዲጀመር በአስቸኳይ ትእዛዝ መስጠትና የክልሉ የጸጥታ አካላትና የመንግስት አመራሮችንም ተጠያቂ ማድረግ አለባቸው ብሏል። የሶማሌ ክልል መንግስት ሪፖርቱ ከእውነት የራቀ ነው ይላል። ለዝርዝሩ ጽዮን ግርማ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች ልክ እንደ ሞቱት ነን በሚል ርዕስ ዛሬ ባወጣው ባለ 88 ገጽ ሪፖርት በሶማሌ ክልል ኦጋዴን እስር ቤት በመባል በሚጠራው እስር ቤት ውስጥ ዜጎች በዘፈቀደ ለአመታት ታስረው አሰቃቂ ስቃይና ድብደባ ተፈጽሞባቸዋል ብሏል። ሪፖርቱ አያይዞ በኢትዮጵያ ሶማሌ ክልላዊ መንግስት በኦጋዴን እስር ቤት የሚፈጸም ማሰቃየትና ሌሎች የሰብአዊ መብት ጥሰቶች ዘግናኝና ያልተቋረጠ ሰቆቃ፣ ድብደባ፣ ማዋረድ፣ በቂ ያልሆነ የሕክምና አገልግሎት፣ በቂ ያልሆነ የቤተሰብና የጠበቃ ጉብኝት፣ ይባስ ብሎም አንዳንዴ በቂ ምግብ አለማግኘት በእስር ቤት መፈጸሙን ይዘረዝራል። ይህንን ሰቆቃም በመብት ጥሰት የታወቁት የሶማሌ ልዩ ፖሊስና የማረሚያ ቤቱ የጸጥታ ኃይሎች ፈጽመውታል ብሏል በሪፖርቱ። ድርጅቱ ይህንን ሪፖርት ለማዘጋጀት የተለያዩ መረጃዎችን በግብአት መጠቀሙን ጠቅሶ የመንግስት የጸጥታ ኃይሎችንና የመንግስት ከፍተኛ ባለስልጣናትን እንዲሁም ሰባ የቀድሞ እስረኞችን ጨምሮ በአጠቃላይ ለ100 ሰዎች ቃለ መጠየቅ ማድረጉን አስታውቋል። በተጨማሪም እንደ አውሮፓውያን አቆጣጠር ከ2011 እስከ 2018 መጀመሪያ ጀምሮ በኦጋዴን እስር ቤት ውስጥ የተመዘገቡትን ግፎች በሪፖርቱ ማካተቱን አስታውቋል ድርጅቱ ቃለ መጠየቅ ያደረገላቸው እና ለደህንነታቸው ሲባል ስማቸውን የተቀየሩ የቀድሞ እስረኞችን ጠቅሶ በቪዲዮ ጭምር አዘጋጅቶ በሪፖርቱ ላይ እንዳሰፈረው እስረኞቹን በመላ እስረኞች ፊት ልብሳቸውን አስወልቀው እርቃናቸውን አድርገው እንደደበደቧቸው ያስረዳል ምንም ክስ ሳይመሰረትባቸው አምስት ዓመት እንደታሰሩ ለድርጅቱ የተናገሩት የአርባ ዓመቱ ሆዳን ናቸው አንድ ቀን ሁሉም እስረኞች ፊት ራቁቴን መሬት ላይ ካስተኙኝ በኋላ ጭቃ ውስጥ እያገላበጡ በዱላ ደበደቡኝ። አንድ ጊዜ ደግሞ አንድ ትልቅ ሽማግሌ ሴት ልጁ ፊት ራቁቱን እንዲቆም አድርገውት ነበር። ይህ ሁሉ መላው እስረኞች እንዲያውት ተደርጎ ሲፈጸም በጣም ያሳፍራል። የ26 ዓመቷ ፋጡማ እጆቻችንን በገመድ ጠፍረው ካሰሩን በኋላ ከቁመታችን በሚበልጥ ገንዳ ውስጥ ይከቱንና እዛው ያቆይናል። በአንድ ጊዜ አስር ሰዎችን እዛ ገንዳ ውስጥ ይጨምራሉ። ጥያቄያቸው ያው የተለመደ ነው። ከኦብነግ ማንን ታወቂ ያለሽ? እንዴት ነው የረዳሻቸው? ይጠይቁናል። እዛ ገንዳው ውስጥ ከሚከቷቸው ሰዎች መሀል አንዳንዶቹ ከገንዳው ሲያወጧቸው ምንም መልስ አይሰጡም። እዛ ውስጥ የሞቱ ያሉ ይመስለኛል። ድርጅቱ የእስረኞቹን ቃል እማኝ አድርጎ የማረሚያ ቤቱ ከፍተኛ ኃላፊዎችና የልዩ ፖሊስ ከፍተኛ አመራሮች በእስር ቤት ውስጥ የሚፈጽሙትን የማሰቃየት እስረኞችን መድፈርና ምግብ መከልከል በማዘዝ ብቻ ሳይሆን ራሳቸውን በአካል ተገኝተው ሲፈጽሙ ነበር ብሏል። በእስረኞች በተጨናነቀው እስር ቤት ውስጥ የእስር ቤቱ አለቆችም መረጃን በድብደባ ይወስዱና ለከፍተኛ ኃላፊዎች ያስተላልፉ ነበር ይላል። ከዚያ እስረኞችን ለሌላ ቅጣት ይመለምሉም ነበር ይላል ሪፖርቱ። ሪፖርቱ በኦጋዴን እስር ቤት ውስጥ ብዙ ልጆች ተወልደዋል ይላል። አንዳንዶቹ በእስር ቤት ውስጥ ሴቶች በሚደፈሩበት ወቅት የተጸነሱ ናቸው። ብዙ እናቶች ያለምንም የጤና እርዳታና ያለምንም ውሃ እዚያው እስር ቤት ውስጥ መውለዳቸውን ነግረውናል ይላል። የሁማን ራይትስ ዎች የአፍሪካ ከፍተኛ ተመራማሪ የሆኑት ፌሊክስ ሆርን ድርጅታቸው ያወጣውን ሪፖርት አስመልክቶ ከአሜሪካ ድምጽ ተጠይቀው የሶማሌ ክልል እስረኞችን ፍርድ ቤት ባለማቅረብ በሀገሪቱ ካሉት ከሌሎች እስር ቤቶች ሀገሮች ውስጥ የተለየ ነው ብለዋል። የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ህግ የለም። እኛ ካነጋገርናቸው ሰባ የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት አራቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች፣ በሶማሌ ክልል ያሉ ከፍተኛ የመንግሥት ባለሥልጣናትም በሙሉ ተጠያቂ ሊሆኑ ይገባል። ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዚደንት አብዲ አሌ ድረስ ተጠያቂ ናቸው። አዲሱ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስት የጸጥታ ኃይሎች በዜጎች ላይ ሰቆቃ መፈጸማቸውን ቢያምኑም በሀገሪቱ ውስጥ የተንሰራፋውን የጸጥታ ኃይሎች ዜጎች ላይ የሚያደርሱትን ጥቃት ለማስቆምና ተጠያቂነትን ለማስፈን እስካሁን እንዳልቻሉ ጠቅሰው፣ በተጨማሪም የሰብአዊ መብት ጥሰት ጥያቄውን ለመመለስ የፌዴራል ጠቅላይ አቃቢ ህግ፣ የፌዴራል ማረሚያ ቤት አመራሮች ተነስተው በአዲስ እንዴት ተኩም አስታወቁንም አስታውሰው ይህ ውሳኔ ወደ ሶማሌ ክልል ሊወርድ ይገባል ብለዋል። ጠቅላይ ሚኒስትር አብይ አህመድ በጀመሩት የለውጥ አጀንዳ ውስጥ የሶማሌ ክልል የኦጋዴንን ጉዳይ ያካትታል የሚል ተስፋ አለኝ። በሌላ ቦታ ላይ የተወሰደው እርምጃ በሶማሌ ክልል በኦጋዴን እስር ቤት ለተፈጸመው የመብት ጥሰት ተጠያቂ በሆኑ ሰዎች ላይም ይወሰዳል የሚል ተስፋ አለኝ። የሶማሌ ክልል ኢንፎርሜሽን ሚኒስትር አቶ ኢድሪስ እስማኤል ከቪኦኤ የሶማሌኛ ቋንቋ ዝግጅት ክፍል ስለ ሪፖርቱ ተጠይቀው ድርጊቱ በክልሉ አልተፈጸመም ሲሉ አስተባብለዋል። ሪፖርቱን አይቼዋለሁ። እውነት አይደለም። በትክክለኛ መረጃ ላይ የተመሰረተም አይደለም። የሰብአዊ መብት ተሟጋች ድርጅቱ እዚህ መጥቶ ሰዎችን አነጋግሮ የሠራው አይደለም። ከእውነት የራቀ የፈጠራ ወሬ ነው። በተጨማሪም ሪፖርቱ በእውነት ላይ የተመሰረተ አይደለም። በቪዲዮ ላይ የሚታዩት ሰዎች ፊታቸው የማይታይ ከሀገር ውጪ ያሉ ናቸው። እኛ ልዩ ፖሊስ አለን፣ ነገር ግን ልዩ ፖሊስ ለበጎ ነገር የምንጠቀምበት ነው። በቪዲዮ ላይ ያሉት ተጠቂ በሚል የተጠቀሱትና ቃላቸውን የሰጡት ሰዎች የሰለጠኑ ሰዎች ናቸው ብለዋል። በሪፖርቱ ላይ የተጠቀሰውን የሴቶቹን መደፈር አስመልክቶም አቶ ኢድሪስ በክልላቸው እንዳልተፈጸመ ገልጸው አስተባብለዋል። የውሸትና የፈጠራ ወሬ ነው ብለውታል። በክልሉ እስር ቤት የሚገኙ እስረኞችን እስረኞች ተብለው እንደማይጠሩ የትምህርት እድል እንደሚሰጣቸውና ወደ ጂጂጋ ዩኒቨርሲቲም እንደሚላኩ በመግለጽ በአጠቃላይ የሂዩማን ራይትስ ዎች ሪፖርትን አጣጥለውታል። የአምነስቲው የመብት ተከራካሪ ፌሊክስ ሆርን በበኩላቸው በኦጋዴን እስር ቤት እየተፈጸመ ያለው የማሰቃየት ተግባርና ግፍ ከሚነገረው በላይ ነው ብለውታል። ዶክተር አብይ እንዲህ ያለውን በሀገሪቱ የሚፈጸመውን የማሰቃየት ተግባር ማውገዛቸውን እንዲቀጥሉ፣ በኦጋዴን እስር ቤት ላይም አስቸኳይ እርምጃ እንዲወስዱ ጠይቀዋል። አድማጮች፣ በዚህ ጉዳይ ላይ ከኢትዮጵያ መንግስት ምላሽ ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። በነገው ምሽት ምላሻቸውን ይዘን ለመምጣት ጥረት እናደርጋለን። ተከታዩም ዘገባ ወደ ትግራይ ይወስደናል። በአማራ ክልል ኦሮሚያ ልዩ ዞን ከሚሴና ባቲ ከተሞች ከአንድ ሳምንት በፊት የትግራይ ተወላጆች ላይ ጥቃት እንደደረሰ መዘገቡ ይታወሳል ሲል ይንደረደራል። አራት አባላት ያሉት አንድ የትግራይ ክልል ቡድን ወደ ከተሞቹ ተልኮ አጣርቶ መመለሱም ተገልጧል። ቡድኑ ዛሬ መቀሌ ውስጥ በሰጠው ጋዜጣዊ መግለጫ ባቲ ላይ የአካል ጉዳትና የንብረት ዝርፊያ ተካሂደዋል ነው ያለው። አለም ፍስሀ ይህንንም አድርሰናል። ቡድኑ መጀመሪያ ከምሴ ከተማ በመድረስ ከዘኑ ከከተማው አስተዳዳሪ እና ከአካባቢው ከአካባቢዎች ሽማግሌዎች ከትግራይ ተወላጆች ተዋይቻለሁ ብለዋል። በውይይትና አካባቢውን በመዳሰስ እያረጋገጠው እንዲህ ይላል። ከምሴ ከተማ ላይ እኛ ያረጋገጥነው በማንኛውም በትግራይ ተወላጅ ላይ ምንም አይነት የተፈጸመ ድብደባና ዝርፊያ እንደሌለ አረጋግጠናል። ነገር ግን ጩቤ የታጠቁ ወጣቶች የማስፈራራት ሁኔታዎች ስላሉ የዞን መስተዳደር እንዳረጋግጥልን፣ እያስፈራሯቸው ስለሆነ ሱቃቸውን የመዝጋት የንግድ ድርጅታቸውን የዘጉ የትግራይ ተወላጆች እንዳሉ የዞን መስተዳደር አረጋግጠልን፣ በተግባርም ይሁን ሁኔታ አረጋግጠን አልኛም። እንደ መግለጫው በከሚሴ ያጋጠመ ችግር የለም። በባቲ ከተማ ግን ከእስር የተፈቱ የኦነግ አባሎች በመፈታታቸው ምክንያት አቀባበል ለማድረግ ተብሎ በስተድም የተሰበሰበው ወጣት አቀባበሉ ካለቀ በኋላ ወደ ከተማ በመግባት ጉዳትና ዝርፊያ አካሂደዋል። በዚህም ምክንያት ዘጠኝ ሰዎች ጉዳት ደርሶባቸዋል። ከእነዚህ ዘጠኙ አምስቱ የትግራይ ተወላጆች ናቸው። ሌሎች አራቱ የሌላ ብሔር ተወላጆች እንደሆኑ ነው የተገለጸልን። እነዚህ ሰዎችም ሕክምና ላይ እንዳሉ እስካሁን ድረስ አንድ ሰው ብቻ ደሴ ሆስፒታል ሕክምና ያልወጣ ሲሆን ሌሎቹ ታክመው የወጡ መሆናቸውን ነው የተገለጸልን። ያረጋግጥ ነው የሚሆ፣ እና እነዚህም ከአምስቱ የትግራይ ልጆች አንዱ ደሴን ያለው ሁለቱ ወደዚህ ወደ ትግራይ መጥተዋል። ሁለቱ ደግሞ ጥፋት አላቸው በሚል ተመልሰው እስር ቤት ኮምቦልቻ ወህኒ ቤት ነው የታሰሩት። ሌላው አስራ አንድ ወርቅ ቤቶች ተዘርፈዋል። አስራ አንዱም የትግራይ ተወላጆች ናቸው። እነዚህም ለከፋ አደጋ የተደረጉ ንብረታቸው ጠቅላላ የወንደበባቸው። ሌላ ጉዳት የደረሰው በአራት ሆቴሎች ነው። እነዚህም አራት ሆቴሎች ሁለቱ የትግራይ ተወላጆች ናቸው፣ ሁለቱ ደግሞ የሌላ ብሔር ተወላጆች በጨፌሮቢት አካባቢም ስድስት የትግራይ ተወላጆች ይህንን ሁኔታ ሲያዩ እንዲሁም የማስፈራራት ሁኔታዎች ስለተፈጠሩባቸው ቤቶቻቸውን ዘግተው የንግድ ስራቸውን ያቋረጡ እንዳሉ ይህም አረጋግጠናል ይህ በእንዲህ እንዳለ ጉዳት የደረሰባቸው ሰዎች መስተዳድሩ ባለበት በመሄድ ከመጠየቁም ባሻገር የህክምና ወጪያቸውን እየሸፈነ ይገኛል ንብረት ለወደማቸውም ከህዝብ ጋር ሆኖ የሚቻለው እንደሚያድርግ አቶ መስፍን ተናግረዋል በአጠቃላይ የችግሩ መንስኤ ሲገመገም የጸጥታ ኃይሎች ቀደም ብለው ሁኔታውን አጥንተው በቂ ዝግጅት ለማድረጋቸው መሆኑን ስናረጋግጥ፣ በዚህ ዝርፊያና ጉዳት የማድረስ ስራ የተሰማሩ ሰዎች ተከታትለው እርምጃ እንደሚወስዱ የዞኑና የከተማው መስተዳድር እንደገለጠላቸው አቶ ምስፍን ጨምረው ገልጠዋል። ዓለም ፍስሐ ከመቀለ። አድማጮች የመጽሔት ክፍለ ጊዜ ዘገባችን ይቀጥላል። አሁን የደረሰን ዜና አለ፣ እሱን ላስቀድም። ትናንት በምስራቅ ሐረርጌ ቆርኬ በተባለ የሀሮማያ ቀበሌ በደረሰ የኤሌክትሪክ አደጋ ቢያንስ 15 ሰዎች እንደሞቱና 36 እንደቆሰሉ ተነገረ። ህይወታቸውን ያጡት ሰዎች የቆርኬ ቀበሌ የመብራት መስመር ይዘረጉ የነበሩ ሰራተኞችን ለማገዝ ከተሰበሰቡ መሃል እንደሆኑ ነው የተነገረው። ለአሜሪካ ድምጽ ሬዲዮ የኦሮምኛ ክፍል ቃላቸውን የሰጡት የአካባቢው ነዋሪ አቶ አብደላ አሚን ከሞቱት መካከል አንዱ ልጃቸው መሆኑን ገልጸዋል። ከድሬዳዋ የመብራት ኃይል መስሪያ ቤት እንደመጡ የተነገረው ዘጠ ሰራተኞች ምንም ጉዳት እንዳልደረሰባቸው ተገልጿል። ስሙ እንዳይገለጽ የጠየቀ ሌላ ነዋሪ እንዳለው አደጋው የደረሰው በጥንቃቄ ጉድለት መብራቱ ከዋናው ማሰራጫ ሳይጠፋ የኤሌክትሪክ ሽቦውን ያዙ ተብለው ነው ብሏል። የቆርኬ ቀበሌ አስተዳዳሪ አቶ መሐመድ ዩሱፍ ጉዳቱ መድረሱን አረጋግጠው መንስኤው እየተመረመረ መሆኑን አስታውቀዋል። አድማጮች አሁን ወደ ቀረን አንድ የመጽሔት ክፍለ ጊዜ ዘገባ ይሆናል የምናልፈው። በሜዲትራኒያን ባህር በጎማ ጀልባዎች ላይ የነበሩ ስልሳ ፍልሰተኞችን ያሳፈረው ስደተኞቹን ከሞት ለማትረፍ የሚጥር መርከብ ማልታና ኢጣሊያ አላስገባ ካሉት በኋላ ትናንት ስፓኝ ወደብ ገብቷል። በያዝነው ዓመት በአስር ሺዎች የሚቆጠሩ ፍልሰተኞች በአውሮፓ ጠረፎች ላይ ደርሰዋል። ደቡባዊ የአውሮፓ ሀገሮች ሌሎቹም ሸክሙን ካልተጋሩ በስተቀር በአሁኑ ወቅት የገቡትን ፍልሰተኞች አንቀበልም እያሉ ነው። የአሜሪካ ድምጽ ሬዲዮ ዘጋቢ ስላቲሳ ሆክ ዝርዝሩን ዘገባ ልካለች። አዳነች ፍስሐዬ ታቀርበዋለች። መርከቡ ለአራት ቀናት ያህል ከተጓዘ በኋላ ነው በሰሜን ምስራቅ ስፓኝ በምትገኘው ባርሴሎና የገባው። ፍልሰተኞቹን ተቀብሎ ያሳፈረው ከሊቢያ ጠረፍ ከተነሱ የህገ ወጥ አሸጋጋሪዎች ጀልባዎች ነው። ማልታና ኢጣሊያ መንግስታዊ ያልሆኑ ቡድኖች መርከቦችን አናስገባም በማለታቸው ብዙ ፍልሰተኞች ባህር ላይ እየሞቱ መሆናቸው ታውቋል። የመርከቡ ካፒቴን ያስረዳሉ። ስልሳ ፍልሰተኞችን ለማትረፍ ችለናል። የሚያሳዝነው ግን ከሊቢያ ተነስተው አውሮፓ ለመድረስ ከሞከሩት ፍልሰተኞች መካከል ባለፉት አራት ቀናት ውስጥ ብቻ አምስት መቶ የሚሆኑት አልቀዋል። በባህር ዳር ያሉ የአውሮፓ ሀገሮች ፍልሰተኞችን አናስገባም በማለታቸው እየተነቀፉ ነው። የስፓኙ ካታሎኒያ ሶሻሊስት ፓርቲ መሪ ያብራራሉ። አያችሁ ካለፉት ስድስት ወራት ወዲህ ሀምሳ ሺህ የሚሆኑ ሰዎች ከሰሜን አፍሪቃ ተነሥተው በሜዲትራኒያን ባህር በኩል አውሮፓ ደርሰዋል። አምስት መቶ ሚሊዮን የምንሆን አውሮፓውያን ሀምሳ ሺህ ሰዎችን መቀበል ያቅተናል። በአውሮፓ ያሉት ድንበሮች የግሪክ ወይም የኢጣሊያ ሳይሆኑ የመላ አውሮፓ ድንበሮች ናቸው። በሌላ በኩል ግን ስደተኞች ከአፍሪቃ የመጉረፋቸው ጉዳይ ለአስርተ ዓመታት ያህል ላያቆም ይችላል። ጸረ ፍልሰተኞች ንቅናቄ እየጨመረ ሄዷል። አንዳንድ ሀገሮች ደግሞ ማናቸውም ፍልሰተኞች አንቀበልም እያሉ ነው። የጀርመን ቻንስለር አንጌላ ሜርከል ባለፈው እሁድ በቀረበ ቃለ መጠይቅ ሲናገሩ ግንባር ቀደም የተባሉት ሀገሮች ስደተኞችን በመለየት ስራ ላይ እርዳታ ያስፈልጋቸዋል ብለዋል። የመተላለፊያ መስመሮቹ የተወሰኑ ናቸው። ምክንያቱም በሕገ መንግስታችን መሰረት የሰዎችን የመንቀሳቀስ መብት ለመገደብ የምንችለው ለ48 ሰዓታት ብቻ ነው። ይህም ማለት እስከ ነገታው ማብቂያ በሚኖረው ጊዜ ውስጥ ወደ ሌላ ሀገር የማስተላለፊያ ሂደት መጠናቀቅ ይኖርበታል። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን በበኩላቸው ፍልሰተኞቹ ከሰሜን አፍሪቃ ሳይወጡ ጉዳያቸው የሚታይባቸው ማዕከሎች እንዲመሰረቱ ግፊት እያደረጉ ናቸው። በዛ መልክ ወደ አውሮፓ ለመግባት የሚችሉት የጥገኝነት እድል ያገኙት ብቻ ይሆናሉ። መጀመሪያ ማድረግ ያለብን ግን ህገ ወጥ አሸጋጋሪዎችን መታገል ነው። ቅድሚያ የሚሰጠው ለዚህ ነው። በሳህል አካባቢ የምናደርገውም ይህን ነው። ከሊቢያ መንግሥትም ጋር ይህን ማድረግ ነው የምንፈልገው። በሊቢያ ያለውን ሁኔታ ማስተካከል የሚያስፈልገው ለዚህ ነው። ሊቢያ ሰዎችን ከባህር ጠረፎቿ ህገወጥ በሆነ መንገድ የማሸጋገሩን ተግባር እንድታቆም የአውሮፓ ሀገሮች መጠየቅ ከጀመሩ ውለው አድረዋል። አስተማማኝ ባልሆኑ ወደ ሞትም ሊያመሯቸው በሚችሉ የጎማ ጀልባዎች ለመጓዝ ከፍተኛ ገንዘብ ስለሚከፍሉ ህገወጡ ንግድ መስፋፋቱ አልቀረም። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የሁለተኛውን አጋማሽ ዘልቀናል። የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ አምስት ያመለክታል በኢትዮጵያ ሰዓት አቆጣጠር። ለዚህ ክፍል ቀዳሚ ያደረግ ነው ወቅታዊ የኢትዮጵያ ፖለቲካ ላይ ያተኮረ ውይይት በቀጥታ እንሻገር ኢትዮጵያ ውስጥ የተያዘውን የፖለቲካ ተሀድሶ ጅምር በቅርቡ አዲስ አበባ ላይ የደረሰው የቦምብ ፍንዳታና ያስከተለውን ነውጥ በአንጻሩ የለውጥ እንቅስቃሴዎቹ የቀሰቀሱትን የመነሳሳት ስሜት ተንተርሶ የለውጡ ምንነትና ዘለቄታ እንዲሁም የዜጎችን ሚና ለመዳሰስ የታለመ ተከታታይ ውይይት ነው። ተወያዮች የቀድሞው የአዲስ አበባ የኢትዮጵያ የአዲስ አበባ ና የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት አቶ ብርሃን መዋ ከዋሽንግተን ዲሲ የአዲስ አበባ ዩኒቨርሲቲ የስነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌው ና ሙሐዘ ጥበባት ዲያቆን ዳንኤል ክብረት ናቸው የተከታታይ ውይይቱ አዘጋጅና አቅራቢ አሉላ ከበደ ነው የምሽቱም አጠር ያለ ሁለተኛ ክፍል ተወያዮቹ የቅዳሜውን ድንገት ማለትም የዶክተር አብይ ድጋፍ ሰልፍ ዕለት የደረሰውን ድንገት ምንነትና አንድምታ በሚመረምሩበት ይንደረደራል። እናድምጥ። በብዙዎች ሕይወት ላይ ተጨባጭ አዋንታዊ ለውጥ ሊያመጡ የሚችሉና ተስፋና ሊደረግ የሚችለው ነገር መመጣጠናቸውን እናነሳለን። ከዚያ በፊት ግን ወደ አቶ ብርሃነ ልምጣ። በዋዜማው ባደረግነው ውይይት ከ1997 ምርጫ በኋላ እርስዎ አገር ሲለቁ ይመለሱ እንደሆን እንኳን ብዙም ተስፋ ባላደረጉበት በስሜት በተዋጠ መንፈስ ገልጠውታል የነበረውን ሁኔታና ዛሬ ያደረቦትን ስሜት። ይሄ ድንገት የቀየረው ነገር ይኖር ይሆን? ከቀየረውስ ወዴት? እሺ፣ አመሰግናለሁ። ከአዲስ አበባ የነበረውን ሁኔታ በግልጽ አስቀምጠውታል። እኔ ከሩቅ የታዘብኩትን ነገር ለመናገር ያህል፣ አንደኛ በጣም ትልቁ ነገር ይሄ ሰልፍ በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ ትርጉም ያለው ይመስለኛል። ህዝቡ የሚፈልገውን የሚልለት ሰው ሲያገኝ ያለምንም መቆጠብ እንደሚደግፍ አይተናል። ይሄ ከዚህ በተጨማሪ የሚያሳየን ነገር በሀገራችን ውስጥ ላለፉት ሀያ ሰባት አመታት የነበረው በብሔር ጉዳዮች እና የመሳሰሉት ነገሮች ለህዝቡ ምንም እንዳልነበሩ ከህዝብ ፍላጎት ውጪ መሆናቸውን ነው የሚያሳየው ህዝብ የሚፈልገው መሪ በዘር በሃይማኖት ያለ መሆኑን በቋንቋ ያለ መሆኑን ግን ፍጹም ኢትዮጵያዊነቱን ብቻ ካገኘ ማንም ጠቅላይ ሚኒስትር ቢሆን የኢትዮጵያ ህዝብ ሊቀበል እንደሚችል ወደ ሰፊ መሆኑን እና በአጠቃላይ የህዝቡን ሀገራዊ ስሜት ነው ያሳየው እና ይሄ ሊሰመርበት የሚገባ ይመስለኛል። ሁለተኛው የተሰማኝ ነገር ሰልፎ አካባቢ የሆነ ነገር ሊፈጠር ይችላል የሚል አንዳንድ ስሜቶች ነበሩኝ። ነገር ግን እንዲህ አይነት የጅል ቋንቋ ይዘመራል ብዬ ግን አልጠበቅኩም። የቱን ነው የጅል ቋንቋ ያሉት? መጀመሪያ እሱን ያስረዱን። የጅል ቋንቋ ያልኩት ተኩሱን ነው። ህዝብ በተሰበሰበበት ማፈንዳት፣ ይሄን ነው የጅል ቋንቋ ያልኩት። በሁለት ከፍዬ አየዋለሁ። አንደኛው ይሄንን ድርጊት እንዲፈጸም ፕላን ያደረጉትን፣ ሁለተኛው ይሄንን ድርጊት የፈጸሙት እነዚህን መጀመሪያ ፕላን ያደረጉትን በምናይበት ጊዜ አንደኛ፣ ምንም ኢትዮጵያዊነት ውስጣቸው የሌለ የግል ወይ የቡድን ስሜታቸው ብቻ የሚቆጣጠራቸው ግዑዛናቸው የሚል ስሜት አለኝ። ይሄ ነገር ፕራይም ሚኒስትሩ ላይ አንድ አደጋ ቢደርስ ኖሮ ምን ሊከተል እንደሚችል ለማሰብ እንኳን አልቻሉም። ቢያስቡትም እንኳን ለመቀበል ዝግጁ ነበሩ ማለት ነው። የህዝብ እርስበርስ መፋጀትን ለመቀበል፣ የሀገር መበጥበጥን ለመቀበል የተዘጋጁ ናቸው ብዬ አስባለሁ። ሁለተኛው በድርጊቱን የፈጸሙትን ሲመለከት ደግሞ አንደኛ ወይ ለግል ጥቅማቸው የተገዙ ወይም ደግሞ ብላክ ሜይል የተደረጉ የሆነ ነጥብ ኖሮባቸው ይህንን ካልፈጸሙ ሌላ ነገር እንደሚደርስባቸው ፍርሀት እንዲያድርባቸው እየተደረጉ እንጂ ያመኑበትን ተልእኮ ለመፈጸም ያሰቡ አይመስለኝም። ይልቁንም የሌሎቹን ሀሳብ ለማስፈጸም እንደ መሳሪያ ለመሆን ራሳቸውን ዕቃ ያደረጉ ናቸው ብዬ አስባለሁኝ። ይሄ ነገር በአጠቃላይ መድረሱ ግን በሌላ በኩል ለኢትዮጵያ ሕዝብ በጣም ትልቅ መልዕክት የሰጠ ይመስለኛል። ምንም ይሁን ምንም ጠቅላይ ሚኒስትሩን መደገፍ ምንም አማራጭ የሌለው መሆኑንና ጊዜም ሊሰጠው እንደማይገባ የሚያሳይ ይመስለኛል እና በጠቅላይ ሚኒስትሩ አካሄድ ላይ አንዳንድ አስተያየት የሚሰጡ ሰዎች ሁሉ ያንን በሁለተኛ ደረጃ ወስደው በመጀመሪያ ደረጃ የለውጡን ያለመቀልበስ መቀልበስ ሊያግዝ የሚችል ስራ እንዲሰሩ ማንኛውንም ኢትዮጵያ የሚያስገድድ ይመስለኛል። መልካም አቶ ብርሃነ፣ ወደ አዲስ አበባዎች ከመመለሴ በፊት ባጭሩ የሚመልሱልኝ ያን ቀደም ብሎ ተሰምቶት የነበረ ያንሰራራ ተስፋውን ይህ ድንገት ያሳደረበት የተለየ ተጽዕኖ ይኖር ይሆን? አውንታዊ የሚሆን አሉታዊ? ባጭሩ ምንም የለም፣ እንደዛ አይነት ስሜት። ምክንያቱም የተፈጸመው ድርጊት ሰዎቹ ምን ያህል አርቆ ለማስተዋል የማይችሉ መሆናቸው ነው። ይሄ ደግሞ የመጨረሻ ድንጋያቸውን ነው የወረወሩት ኦፍኮርስ በርካታ ድንጋዮች በየቦታው አስቀምጠዋል፣ ግን ይህንን ስመለከት እንዲያውም ተስፋ የሚሰጠኝና እንግዲህም ምንም የባሰ ነገር ሊመጣ አይችልም የሚል ድምዳሜ አሳድሮብኝ መልካም በተጨባጭ የዚህ ድርጊት ፈጻሚዎች በምርመራ ተረጋግጠው እስኪወጡ ድረስ ማናደረገ የሚለውን ሙሉ በሙሉ መልስ አይኖረንም። ውጤቱ ከታወቀ በኋላ የሚደረግ ውይይት ይሆናል። አቶ አበባውና ዲያቆን ዳንኤል ክብረት ባለፈው ረቡዕ የስነ ጥበብ ሰዎችን ወደ ቤተ መንግስት የጋበዙበት ስነ ስርዓት ላይ ሁለታችሁም ተገኝታችኋል። በማግስቱ የኤርትራን ልዑካን የተቀበሉበትን መልክተናል ምናልባትም በንቃት ሌሎችን የሚያሳትፉ ቀጣይ ሂደቶች የሚታዩበት በት ምዕራፍ መስሏል። ዲያቆን ዳንኤል ጠቀስ እንዳደረጉትም በበለጠ የብርታት ስሜት የገፉበት ይመስላል ጠቅላይ ሚኒስትሩ። አቶ አበባው፣ የሚቀጥሉት ምዕራፎች ምን አይነት የተሻለ ገጽታዎች ይኖራቸው ይሆን? የቱን ያህል ፈጥኖ የሚፈለጉ ለውጦች የመምጣት እድል ይኖራቸው ይሆን? አሁን ካሉ ሁኔታዎች ጋር አዛምደው። እኔ መቼም፣ አሉላ፣ አንድ በጣም የሚታየኝና ያየሁት ደግሞ የምሰጋበት ነገር አለ። በኢትዮጵያ በተለመደው ፖለቲካ እስካሁን ባለው ማለት ነው የስርዓቱ ቁንጮ የሆነ ሰው ጠቅላይ ሚኒስትር የሚሆን ምንም አንድ ሰው ሲናገር ሌላው ሁሉ ተከትሎ ያንን ያቀነቅላል። ይሄንን አሁን እያየው አይደለም። ምናልባት የዶክተር አብይ ለውጦች ያመጧቸው ነገሮች ድንገት እንግዲህ ለአንዳንዶቹ ባይታዋር ሁነዋል፣ ለአንዳንዶቹ ያልጠበቋቸው፣ ለአንዳንዶቹ ግብዳ ሆነዋል። እና እንግዲህ ዶክተር አብይም ኢህአዴግ ናቸው። ኢህአዴግ እንደመሆናቸው መጠን ግን ችግሩ ምንድን ነው የሆነው አንዳንድ ሰው ይሄ ይሄ ነው ይሄ ይሄ ነው እያለ ማብራሪያ ሚሰጥ ለውጡን የሚደግፍ በዚህ መንገድ መጓዝ አለብን የሚል ማብራሪያዎች ከመንግስት አካል ሲሰጡ እናያለን። የክልል መሪዎችን ጨምሮ ማለት ነው። አቶ ለማ ገርሳን በዚህ በኩል እንጠቅስ እንችላለን፣ አቶ ገዱ አንዳርጋቸው። ከዛ በኋላ ግን ያለው ይሄ የጥንቱ እንዶ ቀድሞ ተሰላፊ የነበረው የፖለቲካ ሀይል እሳቸው የሚናገሩትም ጭራሹም ሲናገርም አንሰማም። እንደገና ደግሞ የዛ ተቃራኒ ነገሮች እየተካሄዱ ይመስለኛል። ምን አይነት እስኪ ምሳሌ ይስጡን። በፌዴራል ደረጃ የሚካሄዱ ለውጦች ከዚህ በፊት ምንድን ነው አቶ መለስ ቦናፓርቲዝም ካሉ በስር ያለው ሁሉ ይከተልና ቦናፓርቲዝም ነው የሚለው። ምን ማለት ነው ቦናፓርቲዝም? አቶ መለስ ወይ ከምን ተነስ ተብሎ አይጠየቅም ነበር ያቀነቅናል። ሌላው የዶክተር አብይ ሀሳብ ለብዙዎቹ አደጋ ሆኖ ይታያቸዋል። አደጋ የሚሆነው ምንድን ነው? እነሱ ሲያቀነቅኑትና ሲዘምሩበት የቆየውን ጥኝት ቀይሮታል። አሁን ለምሳሌ በጣም የስርዓቱ በጣም ጠበቃ ናቸው። ስርዓቱ በሚያቀነቅነው ነው የሪዮት አለማዊ ወይም የለውጥ ሀሳብ ላይ ቀድሞ ተሰላፊ የነበሩ ሀገሪቱ ላይ ትልቅ የማሰልጠን የፖለቲካ ሀሳቦችን የማስተጋባት ሚና የነበራቸው ሰዎች እየታሉ ይባል ይሉ ወይስ እኔ እንግዲህ ከዚህ ረድፍ ላይ ከዚህ ሰልፍ ላይ ወጥቻለሁ በምችለው ነገር ሁሉ ይሄን ሰልፍ እንዲፈርስ ይሄን ረድፍ ደግሞ ወደፊት እንዳይራመድ አደርጋለሁ ነው ወይ ጥያቄዎች ይነሳሉ አሁን በተለይ እንደዚህ እንደዚህ እንደዚህ አድርጓል ብዬ ለመንገድ አሉና አቅም የለኝ ነገሮቹ ግን ይታዩኛል እንዲሆኑ የሚጠበቁና የተለመዱ መንገዶች በአንጻሩ አንስተዋል ምክንያታዊ የሆኑ ጉዳዮችን ከዚህ ቀደም የሚታወቁ አንዳንዶቹ አሉታዊም የነበሩ ጭምር ናቸው። ቅድም እንዳሉት ማቀንቀኑ አንዳንዴ የአንድ ሰው ድምፅ ሁሉን ነገር በሆነበት የታየም ስለሆነ አሁን እንዳይደገምም የምንፈልግ አዝማሚያ በአንድ በኩል፣ ሁለተኛው የሁለት ወገን መንገድስ አይደለም ወይ? ጠቅላይ ሚኒስትሩ እነኝን የቀድሞ ሀሳብ አራማጆች ባይፈልጓቸውስ የለየውን ነገር ስለማናውቅ የተቃራኒ ሀሳብን ግድ መክፋፍ ፈልጌ ነው። ተወያዮቹ ይመልሳሉ። ውይይቱም ገፋ አድርጎ ይዘልቃል። አድማጮች ታዲያ ሰዓቱ አብቅቷልና ቀጠሮው ለቅዳሜ ነው። ቅዳሜ ዕለት ቀሪውን ሰፋ ያለውን ውይይት ይዘን እንቀርባለን። እንግዶችን አመሰግናለሁ። አሁን ወደ ተከታዩ እንሻገር። ለአምስት ቀናት በአዲስ አበባ ሚሌኒየም አዳራሽ የተካሄደው ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ በአጭሩ አይሲቲ ኤክስፖ ኢትዮጵያ ትናንት ተጠናቋል። የዘንድሮው የአይሲቲ ኤክስፖ ኢትዮጵያን ለየት የሚያደርገው የሮቦቷ ሶፊያ መገኘት እንደሆነ አዘጋጆቹ ይገልጻሉ። መስክ ተዋታ ራጋው ዝርዝሩን ይዛለች። በአይሲቲ አመታዊ ኤክስፖ ከሀገር ውስጥና ከውጭ ሀገር የተውጣጡ በቴክኖሎጂ ፈጠራ ውስጥ የሚሰሩ ባለሙያዎች ተሳትፈዋል። የተለያዩ የጥናት ጽሁፎችም ቀርበዋል። የአይሲቲ ኤክስፖ ዋና ሰብሳቢና የመገናኛ ኢንፎርሜሽን ቴክኖሎጂ ሚኒስቴር ዳይሬክተር ዶክተር አብዮት ባዩ ስለ ኤክስፖ አብራርተውልናል። ኤክስፖ የተለያዩ ክፍሎች ያሉት አንዱ የተለያዩ አገልግሎትና ፕሮዳክቶቻቸውን ይዘው የሚቀርቡ ድርጅቶች ናቸው። በሁለተኛ ደረጃም የአዳዲስ ስራዎች ይዘው የሚቀርቡ ወጣቶች የስታርታፕ የሚባሉ አሉ። ከዛ በተጨማሪ የፓነል ዲስካሽኖች እና የኮንፈረንሶች ወርክሾፖችም አብረው ሲካሄዱ ነበረ እና ፕሮዳክቶቻቸውንና ምርቶቻቸውና አገልግሎታቸው በማሳየት የተሳተፉ ልዩ ልዩ ካምፓኒዎች አሉ። ስታርታፖች አሉ። በተለይ የተደራጁ ይሄ የሀብ የሚባሉ አይነት በዛ መልኩ የተደራጁም በግላቸውም የመጡ አሉ። እንግዲህ ከሀገር ውስጥም ከውጭም የተሳተፉ ድርጅቶች አሉ። በፓናል ዲስካሽኖቹ ሰኞም ማክሰኞም ሮብም ዛሬም ድረስ ተካሂደዋል። እንግዲህ ከተለያዩ የዓለማችን ክፍል የመጡ ምሁራኖች፣ በዘርፉ የተሰማሩ ባለሙያዎች፣ እዚህም በሀገራችን ያሉ አንቀሳቃሽ የምንላቸው በጥሩ ምሳሌነት የሚታዩ በፓናል ዲስካሽኖቹ ላይ ቀርበው በልዩ ልዩ ጉዳዮች ላይ ውይይት አካሂደዋል። ወርክሾፕ ላይ ደግሞ ከአዲስ አበባ ዩኒቨርሲቲ ጋር በመተጋገዝ ያደረግነው ነው። የተለያዩ የምርምር ጽሁፎች ከተለያዩ ዩኒቨርሲቲዎች የተሰበሰቡ የምርምር ጽሁፎች የተመረጡ ሰባት የምርምር ጽሁፎች ቀርበው ውይይት ተካሂዶባቸዋል። ምን ያህል ሰዎች ተሳትፈበታል? እንደው በግምት በግምት እንግዲህ ትላንት ድረስ ከሶስት መቶ ሺህ ሰው በላይ በጎብኝነት ተሳትፈዋል። በአዘጋጅነትስ ከመቶ አስር ገደማ ናቸው። በግለሰብ ደረጃም የተሳተፉ አሉ። አብዛኞቹ የአገር ውስጥ ድርጅቶች ናቸው። ግን በፓናልም በፓናል ዲስከሽኑም በኤግዚቢሽኑም የተሳተፉ ወደ ሰላሳ አራት የሚደርሱ ከአስር በላይ ሀገራች የተውጣጡ ግለሰቦች ና ድጆ ተሳተፉ። በአይሲቲ አመታዊ ኤክስፖ ከተሳተፉት መካከል የቲክቶክ የቴሌቪዥን ፕሮግራም አዘጋጅ ሰለሞን ሙልጌታ አንዱ ነበር። በቅርቡ ለንባብ የበቃው ግርም ተሳይቴክ የተሰኘው በቴክኖሎጂ እውቀት ላይ የሚያጠነጥነው መጽሐፉን በኤክስፖ ላይ አስተዋውቋል። የዘንድሮ መሪ መርህ የነበረው ትራንስፎርም ኢትዮጵያ የሚል ነው። እንግዲህ ኢትዮጵያን በዲጂታል ቴክኖሎጂ እና በመሳሰሉ ቴክኖሎጂን በመጠቀም ማሸጋገር፣ ወደሚቀጥለው ነገር ማስኬድ። ብዙ ነገሮች ያው በኢትዮጵያ ማኗል ናቸው። የኮምፒውተር እና የቴክኖሎጂ እና የኮሚኒኬሽን አጠቃቀሙ ገና ወደኋላ ይቀራል እና ያንን ለመቀየር ነው ታስቦ የተጀመረው። ይህን ይመስላል። በመሀሉ በውስጡ ብዙ መርሆች የሚነበሩ ዲጂታል ሲቲስ ወይ ስማርት ሲቲስ፣ ወጣቶችን በአንተርፕርነርሺፕ ለማሳደግ እንዲሁም ደግሞ መሰረተ ልማት የቴክኖሎጂ መሰረተ ልማት የሚለው መርህ ነው። አግሪካልቸር ቴክኖሎጂ ደግሞ እርሻን ቴክኖሎጂን በመታገዝ እንዴት ማሳደግ ይቻላል የሚለውት እነዚህ መርሆች ተካተው ነበረ። የፓነል ውይይቶች ነበሩ። ጎብኚዎችን በጣም ዘንድሮ በብዛት ነው የመጡት። ብዙ ወጣቶች ስራዎቻቸውን ቦታ ተከራይተው ቡት የሚባለው ነገር ተከራይተው ያሳዩ ነበረ። እኔም እዛ ቦታ ላይ ስቱዲዮ ነበረኝ። ከዛ ሆኜ ወጣቶችን ከረጅ ለማድረግ ቃለመጠይቅ ያደረኩላቸው ነበሩ። ይህን ይመስላል እንግዲህ በአጠቃላይ የአይሲቲ ኤክስፖ የሁለት ሺህ አስር ይዘት ሶፊያ The first robot to be recognized as a citizen of the world will speak to Amharka, the official Developed by the Hong Kong-based Hanson Robotics company, the robot Sophia, which is a citizen of Saudi Arabia, was brought to the capital Addis Ababa by the initiative of the Ethiopian Ministry of Science and Technology. And robot, uh, ይህን ያህል ትኩረት የሳበችበት ልክ ነው ምንድን ነው ልክ ነው ታወት ሶፊያ ትባላለች። በእርግጥ እኔም ከዚህ በፊት እንደነበረኝ የቴክኖሎጂ ሾ ላይ በጣም በጣም በተወሰነ መንገድ ሽፋን ሰጥቻለሁ። በአጠቃላይ የሶፊያ ነገር ዲዛይን ኮንሰፕት ነው። አርቲፊሻል ኢንቴሊጀንስ እንዳላት ነው የሚነገረው። በእርግጥም በአርቲፊሻል ኢንቴሊጀንስ ሙያ ላይ የተሰማሩ ሳይንቲስቶችም ሊስማሙበት የሚችል ነገር ስለሆነ ነው ብዙ ስለ ሶፊያ ከማውራቱም የተቆጠብኩት ሶፊያ ሞር አርቲፊሻል ኢንቴሊጀንስ ከመሆኑ ይልቅ የዲዛይን ኮንሰፕት እና ፐብሊክ ሪሌሽንስ ወይ ወይ ሰዎችን ኢንስፓየር ለማድረግ የመጠቀሚያ ስራ አርቲፊሻል ኢንተሊጀንስ ይነሳ ነው እንጂ በሪል አርቲፊሻል ኢንቴሊጀንስ በውስጧ የመኖሩ ነገርን አጣቃሚ ተዋ በጣም ያን ያህል በሳይንቲስቶች ዘንድ አይታይም። ሌላውም ይገርምሻል ያልመስታወት እንደሆነ ነገርኝ ካልሽ ትንሽ ዘርዘር አድርጌ የአርቲፊሻል ኢንቴሊጀንስ መሪ ሳይንቲስቱ አጠቃላይ ኩባንያ ወክሎ በዚህ ጉዳይ ላይ ሳይንቲስት የሆነው የፌስቡክ የአርቲፊሻል ኢንቴሊጀንስ ምሁር ከጥቂት ወራት በፊት ራሱ ስለ ሶፊያ ቅሬታውን ጽፎ ነበረ። ከዚህም በተጨማሪ ኢቨን የሶፊያ ከመስራቾቹ አንዱ የሆነው ግለሰብ ራሱ ሶፊያ የሞሪ አርቲፊሻል ኢንቴሊጀንስ መልኳ ሳይሆን ወይም ሳይዷ ሳይሆን ነገር የሚታየው ሞር የዲዛይን ኮንሰፕቷ ነው። የዲዛይን እይተዋ ነው ብሎ ነበር እና ከዚህ የተነሳ የተሰጣት ትኩረት እንግዲህ ትኩረት ነው ያ ወጣቶች ስለ ሮቦት ሲያዩ ሲ ሲያዩ ይነቃቃሉ ይበረታታሉ ብዬ አስባለሁ። ከዛ ያለፈ ግን እንደዚህ አይነት ሮቦት ንግግር እንዲናገር ወይ ደግሞ ፕሮግራም አድርገው ማናገር ሳይሆን ዶክተር ኮሚ የሚባል የአይቢኤም ሲኒየር ሳይንቲስት ኢንተርቪ አድርጌ ነበር። እሱም ለሳደጊ ሀገር አሶሽንቴጆች የሚጠቅመው ጥቅም በጣም ሌላ ነው በርካታ ነገር ነው እና ትንሽ ከልክ ያለፈ አቴንሽን እንደተሰጣትና ወይም ትኩረት እንደተሰጣትና ከዚህ ያለፈ ግን እውነተኛ የሆነ የአርቲፊሻል ኢንተሊጀንስ ነገር ላይ ማተኮር እንዳለብን የኔ አቋም ነው። ይሄ ነው እንግዲህ የኔ እይታ ስለ ሶፊያ በአሁኑ ያለኝ አቋም። የአይሲቲ ኤክስፖ አዘጋጅና ዋና ሰብሳቢ ዶክተር አብዮት ባዩ የሰው ሰራሽ ባለ እውቀቷ ሮቦት ሶፊያ ወደ ኢትዮጵያ እንድትመጣ የተፈለገበትን ዋና ምክንያት አስረድተውናል። ኤክስፖ የምናካሄድበት ጊዜ ዋናው አላማ ዘርፉ የደረሰበትን የእውቀት ደረጃ ሌሎች እንዲያውቁት ማድረግ ነው። በተለይ ወጣቱን ማነቃቃት፣ ማነሳሳት በዚህ ሰርፍ ላይ ምን እየተሰራ እንደሆነ ለማሳየትም ጭምር ነው። እንግዲህ የሶፊያ ሮቦት የመረጥንበት ዋናው ምክንያት አንደኛ አዲስ በመሆኗ በተለያዩ አገሮች በኤክስፖ ላይ ይቀርባለች፣ ታይታለች። ስለዚህ አዲስም በመሆኗ ነው። ሁለተኛና በዋናነት እንደ ክራይቴሪያ ያዝነው ደግሞ የሶፊያ ሮቦት የውስጥ አካላት በተለይ ይሄ ብሬን የሚባለው የማሰቢያ የማገናዘቢያ ክፍሏ ላይ ኢትዮጵያውያን ባለሙያዎችም ተሳትፈዋል። በተለይ ወጣት ባለሙያዎች የተሳተፉበት በመሆኑ ይህንንም ታሪክ አብሮ በማንሳት ሌሎች ወጣቶችንም የይቻላል መንፈስ እንዲይዙና በዘርፉም አርቲፊሻል ኢንቴሊጀንስ ምንድን ነው የሚለውን ለማሳየት እንድንችል ነው እሷን የመረጥንበት ዋና ምክንያት። አዎ እንግዲህ የተለያዩ አመለካከቶች ሊኖሩ ይችላሉ። ሶፊያ ከሌሎች ሮቦቶች በምን በለጠች ነው? ይህን ያህል አስፈላጊ ነች ወይ? እንደዚህ የሚሉ አንዳንድ አስተያየቶች ደርሶናል። እኛ ግን በዋናነት የተመለከትነው መልእክት ማስተላለፍ እንችላለን ነው ይለ ወጣቱ። በተለይ በዚህ ላይ የተሳተፉት ወጣቶች ራሳቸውን አግዘው ነው እዚህ የደረሱት። አሁን ደግሞ እኛ በሀገራችን ያሉ ወጣቶች የበለጠ እንዲሰሩ፣ እነዚህ ልጆች በራሳቸው እገዛ እዚህ ከደረሱ እንደዚህ ወደ ውጭም ድረስ ሄዶ መስራት ከቻሉ በቀጣይ ደግሞ የመንግስትም የሌሎች ባለድርሻ እገዛም ሲታከልበት ብዙ ሊደርሱ ይችላሉ የሚለውን የያዝ ነው እና በዋናነት መልእክት ለማስተላለፍ ምቹ ሆና ስላገኘናት ነው እንደዚህ ለአስራ አንድ አመታት የቴክኖሎጂ ፈጠራ ስራ መወያያና መማማሪያ መድረክ ሲዘጋጅ መቆየቱንና በመጨረሻዎቹ ሁለት አመታት በቴክኖሎጂ እውቀት ልውውጥ ከፍተኛ ውጤት እንደታየ ዶክተር አብዮት ባዩ ይናገራሉ። በቀጣይ አመታትም እንዲህ ያሉ መድረኮች እንደሚዘጋጁና በተለይም ወጣቶችን በቴክኖሎጂው ዘርፍ ለማጎልበት ከፍተኛ እቅድ እንደተያዘ የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር የኤሌክትሮኒክስ መንግስት ዳይሬክቶሬት ዳይሬክተር ዶክተር አብዮት ባዩ በመጨረሻ ገልጸውልናል። መስታወትን ለዝግጅቷ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በሰዎች መነገድ ወይም ዘመናዊ የባሪያ ፍንገላ ወንጀል ነው። ይህን የመሰለው የወንጀል ተግባር ሰብአዊ ፍጡራንን እያስገደዱ በከባድ ሥራ ላይ ማሰማራትንና ክቡር ገላን በንግድ መልክ እንዲጠቀሙ ማስገደድን ያካትታል። ወንጀሉ ሕፃናትን ሳይቀር በወሲብ ኢንዱስትሪ ማሰማራትን ይጨምራል። ለአቅመ አዳም ወይም ለአቅመ ሔዋን ደረጃ ያልደረሱትን ወንጀለኞች በዚህ ተግባር የሚያሰማሯቸው ደግሞ ኀይል በመጠቀም በማጭበርበርና በማስገደድ ነው። ተግባሩ ሕፃናትን በሕገ ወጥ መንገድ ለውትድርና መመልመልንም ይጠቀልላል አሰቃቂ ወንጀል ሲሆን በተፈጥሮ ደግሞ ዓለም አቀፍ ነው የትኛውም ሀገር ከዚህ ወንጀል ማምለጥ አልቻለም ዛሬ በዓለም ዙሪያ 25 ሚሊዮን ሰዎች የዚህ የዘመናዊ ባርነት ወንጀል ሰለባዎች ናቸው ይላል የአሜሪካ ድምፅ ራዲዮ ርዕሰ አንቀጹ ሐተታውን ሲቀጥልም የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት በየአሜቱ አሜሪካን ጨምሮ በ187 ሀገሮች ውስጥ የሚካሄደውን ጸረ ዘመናዊ ባርነት ዘመቻ ጥረቶች እየገመገመ ሪፖርት ያወጣል። ይህ ቲ አይ ፒ ወይም ትራፊኪንግ ኢን ፐርሰንስ ሪፖርት ሀገሮችን ደረጃ በደረጃ ከፍሎ ያስቀምጣል። መንግስታቱ ሰዎችን ከሀገር አገር በሕገ ወጥ መንገድ የሚያስተላልፉት ሰዎች እየያዙ ለፍርድ ለማቅረብ በሚያደርጓቸው ጥረቶች ላይ የሰለባዎችን ደህንነት በመጠበቅና ወንጀሉን በመከላከል ላይ ይመሠረታሉ ካለ በኋላ ርዕሰ አንቀጹ ግምገማዎቹ የተመሠረቱባቸውን ልዩ ልዩ ደረጃዎች ይዘረዝራል። የመጀመሪያው መደበኛውን ደንብ በአነስተኛ ደረጃ እንኳ የሚያሟሉ ሀገሮች የትኞቹ መሆናቸውን ይለያል። ሁለተኛው ደግሞ የትኞቹ ሀገሮች ናቸው ይህን መሠረታዊ ደንብ ወይም መመሪያ በአነስተኛ ደረጃ እንኳ ያለዋሉ ይላል። ግን ደግሞ ከፍተኛ ጥረትስ አድርገዋል ወይ ሲል ይጠይቃል በመጨረሻም ፈጽመው በአነስተኛ ደረጃ እንኳ ያላሟሉትንና ለመሻሻልም በቂ ጥረት ያላደረጉትን ሀገሮች ያስቀምጣል። በዘንድሮ የ2018 ዓ ም ሪፖርት ውስጥ ከ187ቱ ሀገሮች 29ኙ መመሪያዎቹን ተግባራዊ በማድረጋቸው ከቀድሞ አነስተኛ ስፍራቸው ወደ ላይ ከፍ ሲሉ፣ ሀያ የሚሆኑ ሌሎች ወርደዋል። በተጨማሪም በመላው ዓለም አዎንታዊ ክስተቶች ተፈጽመዋል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባለፈው ሳምንት ሪፖርቱ ይፋ በተደረገበት ሥነ ሥርዓት ላይ ተናግረዋል። በሪፖርቱ ከተካተቱ ከ48 የአፍሪቃ አገሮች ውስጥ 14 ደረጃቸው ከፍ ተደርጓል። ይህም ማለት ወንጀሉን ለመከላከል በያዟቸው ጥረቶች ጠንካራ ምላሽ እየሰጡ መሆናቸውን ተገንዝበናል። ይህ መሻሻል የታየው ደግሞ ከባድ የደህንነት ጥበቃ ስጋት ባለበት የፍልሰተኞች ችግር ባየለበትና ሌሎች የገንዘብ እጥረትና እንቅፋቶች ባሉበት ሁኔታ ነው። በመጨረሻም ዩናይትድ ስቴትስ ይህን ዓለም አቀፍ ስጋት በመዋጋቱ ተግባር መሪ ሆና ለመቀጠል ቁርጠኛ ናት። ፕሬዚደንት ትራምፕም ዘመናዊ ባርነትን ለማብቃት ያስተዳደራቸው ቀዳሚ አጀንዳ እንደሚሆን በግልጽ አሳውቀዋል። ይህን ወንጀል ለመዋጋት መንግሥታቸው ሙሉ ትብብር እንደሚያደርግም ቃል ገብተዋል ሲሉ ማይክ ፖምፔዮ የተናገሩትን ጠቅሶ ርዕሰ አንቀጹ ሀተታውን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ሰዓታችን እየተገባደደ ስለሆነ በፍጥነት ሰላሳ አምስተኛው የሰሜን አሜሪካ የኢትዮጵያውያን ዓመታዊ የስፖርትና የባህል ፌስቲቫል ወደሚካሄድባት ዳላስ ነው የምናቀናው። አዲሱ አበበ ዛሬም አለ። አዲሱ እንደምን ዋልክ? ሰላም፣ እንደምናመሻችሁ። አሉላ እንደምናመሻ፣ አዲሱ ቆንጂት እንዴት ነሽ? አለ ወንድሜ፣ የሩጫ ነገር ስለሆነ በፍጥነት እንወስድሃለን። አዲሱ፣ በወቅታዊ ዘገባዎች ምክንያት በየቀኑ እንደ ወትሮ ላይቭ፣ በቀጥታ ስርጭታችን ላይ አልተገኘህም፣ አልተሳካልንም። ቢሆንም ታዲያ በቪዲዮ የምቀርጻቸው ደርሰዋል። ከድረገጻችንና በፌስቡክ አድማጮቻችን እንደሚከታተሉ ተስፋ አደርጋለሁ። ባጭሩ፣ እንደው በቀሩት ደቂቃዎች ዛሬ ምን አለ ብንልህ? መልካም እምልካቸውን በደንብ ለጥፏቸው፣ ሰው ከዛ ይሰማል። ነገር ግን ቪዲዮን እያልጎደጎድከው ነው። የዕለቱ ግጥሞች እየተካሄዱ ናቸው በአሁኑ ሰዓት የገጣሚ የገጣሚና የሰዓሊ ገብረ ክርስቶስ ደሳ የመታሰቢያ ዝግጅት በሚካሄድበት ቦታ ላይ ነው የምገኘው። ብዙ ተናጋሪዎች አሉ። ዶክተር አቻምየለህ ደበላ፣ ፕሮፌሰር ጌታቸው ኃይሌ፣ ሌሎችም የገጣሚ ገብረ ክርስቶስ ደሳ ቤተሰብ የሚገኙበት እዛ በዓል ላይ ነኝ። ይሄንን በስፋት እንግዲህ አሉላ ከአንተ ጋራ ወይ በመጽሄት ወይ በሌላ ጊዜ እነማን እንደተናገሩ ምን እንዳሉ ያን ጨምሬ እመለከታለሁ። ዛሬ ይሄ እዚህ ላይ ነው ያለው። ግጥሚያዎች እየተካሄዱ ነው በጎል ግሩም እንዳልከው እንግዲህ በዋናው ዝግጅት ትይዩ የሚካሄዱት ያንንን ያህል የጎሉ ናቸው የብዙዎችንም ትኩረት የሚስቡ። ሌሎችንም እንደዚሁ እንደምናቀርብ ተስፋ እናደርጋለን በፕሮግራሞቻችን ራዲዮ መጽሔትን ጨምሮ። ታዲያ ወደ ነገ እንፍጠን። ነገ የኢትዮጵያ ቀን ነው። በከፍተኛ ጉጉት የሚጠበቀው ነው። ንግግሮች አሉ። ስለ ኢትዮጵያ ወቅታዊ ሁኔታ የሚናገሩ ሶስቱ የክብር እንግዶች ንግግር ያደርጋሉ። ይበልጥ የሚጠበቀው ጋዜጠኛ እስክንድር ነጋ ነው። እሱም አለ። የከተማው ሜየር ከንቲባው ይመጣሉ። እሳቸውም ይናገራሉ። ትልቁ ነገር ከየቦታው የተውጣጡ አርቲስቶች የሚያሰሙት ባህላዊ እና ዘመናዊ ሙዚቃ ነው። ሌላው ነገር ደግሞ የዳላስ ሙቀት እንደምታውቁት እናንተ የምትገምቱት በጥሩ ዳቦ የሚጠብስ ነው። እንኳን ሰው እና ዶም ውስጥ ነው ነገ የሚካሄደው። ይሄ ትልቅ ስፖርት የሚካሄድበት አሬና አለ እዛ ውስጥ ነው። ኤር ኮንዲሽንድ ነው ማለት ቅዝቃዜ ሙቀት አስተካክሎ የሚያቀርብ ነው እና